ስለ ሺ የሳውዲ አረቢያ መንግስት ህጋዊ መኖሪያ ፈቃድ የሌላቸው የውጭ ሀገራት ዜጎች ሀገሪቱን ለቀው እንዲወጡ የሰጠው የጊዜ ገደብ አልቋል። አሁን የሀገሪቱ መንግስት ምን እርምጃ እየወሰደ ነው? ሁኔታውስ ምን ይመስላል? እስካሁን ድረስ ምንም የተወሰደ እርምጃ የለም። ስለ መራዘሙም ሆነ ስለ አለመራዘሙ ምንም የተገለጸ ነገር የለም። እንዲሁ ያለው ነዋሪው ብቻ ያልወጣው በስጋትና በፍርሃት ላይ ነው ያለው። ሸዋዬ ምንም እንኳን ብዙዎች ወደ ሀገር ቤት የመመለስ ፍላጎቱ እንደሌላቸው ሲናገሩ ብንሰማም፣ ዝግጁ ከሆኑት አብዛኛዎቹ በመጓጓዣ ችግርና በመሳሰሉት ምክንያቶች ሊወጡ እንዳልቻሉ ነው የሚሰማው። ለዚህ የተገኘ መፍትሄ አለ ወይ? ዛሬ ምን አዲስ ነገር አለ? በትላንት ዘገባዬ እንደጠቀስኩት ከሳውዲ አየር መንገድ የተመለሱ በርካታ ኢትዮጵያውያን በሪያድ የኢትዮጵያ ዓለም አቀፍ ትምህርት ቤት ግቢ ውስጥ ነበረ እንዲሰፍሩ የተደረጉት። የሳር ኤርላይንስ አባል የሆነው የኢትዮጵያ አየር መንገድ በደንበኞቹ ላይ እንዲህ አይነት ነገር ማድረግ እንደሌለበት ጠቅሰን ነበር። ትላንትና ሌሊት ላይ እነዚህን ሰዎች በሙሉ አሳፍረው ወደ ኤርፖርት ወስደዋቸው ነበረ። ሲወስዷቸው አሮፕላን ተገኝቷል፣ ይሳፈራሉ በሚል ሂሳብ ነበረ። ነገር ግን አልሄዱም እነዚህ ሰዎች። ዛሬ ጠዋት ላይ ለአየር መንገድ ለሪያድ ቢሮ ኃላፊ ለአቶ ሁሴን በስልክ ደውዬ አነጋግሬው ነበር። የአየር መንገድ ከፍተኛ ማኔጅመንት በዚህ ነገር ላይ ተነጋግሮ እነዚህ ሰዎች ባለ ሶስት ኮከብ ሆቴሎች ተፈልገው እንዲያርፉ ውሳኔ ተወስኗል የሚል አዲስ ነገር አሰምቶኝ ነበረ በሳውዲ አየር መንገድ ተርሚናል ውስጥ ከአንድ ሺህ በላይ ኢትዮጵያውያን፣ መሄድ ያልቻሉ ላለፉት ሶስትና አራት ቀናት ያሉበት ሁኔታ ነው ያለው ሸዋዬ። ይሄን ነገር የሳውዲ መንግስትም አግባብ አለመሆኑን ጠቅሶ ለኢትዮጵያ አየር መንገድ ወይ ወደ ሀገር እንዲያጓጉዛቸው ወይ በአግባቡ እንዲያሳርፋቸው ማስጠንቀቂያና መመሪያ በማስተላለፉ በዚህ ጫና የተነሳ እነዚህን ሰዎች ለማሳረፍ ኦፕሬሽን ጀምረናል ብሎ ነበረ። ግን እስከዚህ ሰዓት ድረስ ተግባራዊ እየሆነ አይደለም። ሸዋዬ አሁንም እዛው አውሮፕላን ማረፊያ ውስጥ ናቸው ማለት ነው። አሁንም በርካታ ሰዎች አውሮፕላን ማረፊያ ውስጥ አሉ። ከዛ በላይ ደግሞ የሚያሳስበው፣ ትናንት፣ ከትናንት ወዲያ የነበሩ በረራዎች በተጠበቀላቸው ሰዓት፣ በአሉት ሰዓት አከናውነውታል፣ ሄደዋል። ነገር ግን ዛሬ ደግሞ አሁን አሁን ስትደውይልኝ የምሰማው ነገር ደግሞ ምንድን ነው ለዛሬ በመደበኛ በረራ ተመዝግበው የነበሩ ሰዎች ሲሄዱ የሳውዲ አየር መንገዱ መግቢያ ላይ ያለው የፍተሻ ኬላ በሙሉ ኢትዮጵያውያንን ወደ ሪያድ እንዲመለሱ አድርጓቸዋል። የሰጠው ምክንያት ምንድን ነው? እዛ ያሉት ሳይነሱ እናንተን አንለቅም፣ እዛም ያሉት እያመጹ አስቸግረውናል። ስለዚህ እናንተ ተጨምራችሁ ሌላ ነገር ከሚፈጠር አናስገባችሁም ብሎ ዛሬ ለዕረፍት እንኳን የሚሄዱ ተመልሰው ያለበት ሁኔታ ነው ያለው። ሸዋዬ አሁን ለመሄድ የተዘጋጁ አሉ፣ እንደገና ትኬትም የቆረጡ አሉ። የእነሱ እጣ ምንድን ነው የሚሆነው? ሁሉም አያውቀውም። አየር መንገድና አንድ ተስተናጋጅ ወይም ደንበኛ የሚያስፈልገውን ገንዘብ ሲከፍል ውል ገብተዋል። አገልግሎቱ ከተስተጓጎለ ወይ ካልሰጠው በአግባቡ ያንን የሚያርቅበት ሁኔታ የሚያካትትበት ሁኔታ ውሉ ላይ በጥቁርና ነጭ ተጽፎ የተቀመጠ ነገር ነው። ያ ኢትዮጵያውያን ላይ ሲሆን ለምንድን ነው የማይተከበረው? ለምን በተርሚናል ውስጥ እየተሰቃዩ ይቀመጣሉ? እናቶች አሉ፣ ህጻናቶች አሉ። ይህ ሁኔታ ማብቂያው መቼ ነው? የመንግስት አካል ውሳኔ ሊሰጥበት አፋጣኝ እርምጃ ሊወስድበት የሚገባው ጉዳይ ነው። የእነዚህ ሰዎች ጣፈንታ ምንድን ነው የሚለው ለራሳቸውም ለእኛም ግራ የሚያጋባ ነው። ሰዋየ ቀነ ገደቡ ማለቁን ተያይዞ ከሳውዲ አረቢያ መንግስት በኩል የተወሰደ ምን አይነት እርምጃ አለ? ምንም ምንም የተሰጠ መግለጫ የለም። አሁን እኔ ያለሁት በኢትዮጵያ ኮሚኒቲ ማህበር ጽህፈት ቤት ውስጥ በሚገኝ አዳራሽ ውስጥ ነው። ከኤርፖርት ተመልሰውም የመጡ አሉ። ትኬት የሚጠብቁም አዲስ አሉ። የሳውዲ አየር መንገድ በአንድ ሺ ሁለት መቶ አደርሳለሁ ብሎ ነበረ። በዛም ከፍለው ለመሄድ የሚፈልጉ በርካታ ሴቶችና ወንዶች አሉ። በኢትዮጵያም ለመሄድ የሚፈልጉ አሉ። ዘጠኝ መቶ ብር ነው የኢትዮጵያ ትኬቱ። ግን ሁለቱም የትኬት ሽያጭ በአሁኑ ሰዓት እየተከናወነ አይደለም። የህዝቡ ስሜት ምንድን ነው? ምንድን ነው አሁን የሚታየው የምትመለከተው ነገር በብዛት ተስፋ መቁረጥና ነገን ምን እንደሚደርስባቸው ባለማወቃቸው ግራ የተጋቡ በርካታ ሰዎች ከባክግራውንድ የነሱን ድምፅ ነው የምሰኙ እና በጣም በሚያሳዝን ሁኔታ ያሉበት ሁኔታ ነው ያለው። ሰለሺ ሽብሩ ከሪያድ አመሰግናለሁ። አመሰግናለሁ ሽማ